ጤና ይስጥልን እንደምናምሽታችኋል የተከበራችሁ አድማጮች የሐሙስ ምሽት ዝግጅቶቻችንን ይዘን ቀርበናል ከሶሎሞን አባተ ጋር የማስተናግዳችሁ ቆንጂ ይታዬ ነኝ በዛሬ ዝግጅታችን በአብይ ርዕስ ከእስር ከተለቀቁት የኦፌኮ መሪ ዶክተር መረራ ጉዲና ጋር የተደረገ ቃለመጠይቅ እናስቀድምና። የኢትዮጵያ መንግስት የዶክተር መረራን ጨምሮ የፖለቲካ መሪዎችና የለውጥ አቀንቃኞችን ለመልቀቅ ያደረገው ውሳኔ የሀገሪቱን የፖለቲካ ምህዳር ለማስፋት ጠቃሚ እርምጃ መሆኑን የአውሮፓ ህብረት ገልጿል። ሌሎችም ዘገባዎች አሉ። ብሔራዊ መግባባት ከሆነ ብሔራዊ መግባባት ነው። ስለዚህ የተወሰኑን ፈቶ የተወሰኑን ማስቀረቱ በግማሽ ልብ የሚንቀሳቀስ ይመስላል መንግስት። ስለዚህ ከዛ ወጥቶ በቁርጠኝነት ሀገሪቷን እና ህዝቦቿን ወደ ብሔራዊ ማግባባት መምራቱ ጥሩ ነው። ከእስር የተለቀቁት ዶክተር መረራ ጉዲናን ድምፅ ነው የሰማነው። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። ወደ ምሽቱ የዓለም ዜናዎች እናልፋለን። የኢትዮጵያ መንግስት የኦፌኮ መሪ ዶክተር መረራ ጉዲናን ጨምሮ የፖለቲካ መሪዎችና የለውጥ አቀንቃኞችን መልቀቁና ወደፊትም የሌሎች እስረኞችን መፈታት ጉዳይ የሚመለከት ግብረ ኃይል ለማቋቋም ያደረገው ውሳኔ የሀገሪቱን የፖለቲካ ምህዳር ለማስፋት ጠቃሚ እርምጃ መሆኑን የአውሮፓ ሕብረት አስገነዘበ። የህብረቱ ቃል አቀባይ ባወጡት መግለጫ የማዕከላዊ እስር ቤትን ለመዝጋት ያደረገው ውሳኔም ሌላው አዎንታዊ እርምጃ ነው ብለዋል። የመናገርና የመሰብሰብ ነጻነት የዲሞክራሲያዊ ህብረተሰብ ወሳኝ አካል ነው ሲሉም አክለዋል። አያይዞም መግለጫው የአውሮፓ ህብረት የኢትዮጵያ መንግስት በተቃዋሚ ሰልፈኞች የሚነሱ ጥያቄዎችንና ብሶቶችን ከተቃዋሚዎችና ከሲቪሉ ማህበረሰብ ጋር ገንቢ ንግግር በማድረግ ምላሽ እንዲሰጥ ማበረታታታችንን እንቀጥላለን ብሏል። የጸረ ሽብር አዋጁንና የምርጫ ህጉን የመሳሰሉት ቁልፍ ህጎች መሻሻል ለለውጡ ሂደት ወሳኝ ነው ሲልም የአውሮፓ ህብረት አሳስቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የግብጽ ፕሬዚደንት ኤልሲሲ በአባይ ግድብ ግንባታ ዙሪያ አገራቸው ያላትንና ብርቱ ያሉትን ስጋት ግብፅን በመጎብኘት ላይ ላሉት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸውላቸዋል። ይህ በመሆኑም በሁለቱ ሀገሮች መካከል ባለው ውይይት ላይ ደንቃራ እንደፈጠረ ነው ፕሬዚደንቱ የተናገሩት። አዲሱ አበበ አጠር ያለ ዘገባ ይዟል። ይህ የግብፁ ፕሬዚዳንት ስጋት በሁለቱ አገሮች መካከል ውዝግብ መኖሩንና ያም በክልሉ ውጥረት የፈጠረ ሆኖ የመቆየቱ አስረጅ ተደርጎ ታይቷል። የግብፁ መሪ አብዱልፋታህ ኤልሲሲ በተደጋጋሚ እንዳስጠነቀቁት የግብፅ የአባይ ወንዝ ተካፋይነት ወሳኝ ሲሆን ለኢትዮጵያና ለጎረቤቷ ሱዳን እንዳረጋገጡትም ካይሮ ከማናቸውም ጋር ወደ ጦርነት የመሄድ ፍላጎት የላትም። ኢትዮጵያ ውስጥ ካለው የአባይ ግድብ አኳያ በተደጋጋሚ የሚታየው የውሃ ፍሰት መቋረጥና የሦስትዮሽ ወገን ውይይት መሰናከል እጅግ ከፍተኛ የሆነ ስጋት ፈጥሮብናል። ይህም የማኅበራዊ ኢኮኖሚያዊና የአካባቢያዊ ተጨባጭ ሁኔታዎችን ያካተተ መደምደሚያ ላይ ለመድረስ አላስቻለንም። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም በበኩላቸው አባይ የአገሮቹ ትብብር ማሳያ እንደሆነ በማመልከት እንዲህ ብለዋል። ዊ ሃቭ ኦፍ ኮርስ ዴሊብሬትድ ኦን ዘ ናይል ሪቨር አባይ በሁለቱ አገሮች ሕዝቦች መካከል ለሚኖረው ትስስር ዐይነተኛ መሠረት የሚጥል ለመሆኑ በእርግጥ በተግባር እያሳየን ነው። አባይ የትብብር ዕድል የመፍጠር ተምሳሌት ነው፣ ሁሌም ሊሆን ይገባል። ታላቁ የአባይ ወንዝ የፉክክር ወይም የግጭት ወይም በቃል ያለመገኘት ምክንያት እንዳይሆን ክቡርነቱ እንዳሉት ስምምነት አለን። ኢትዮጵያ እያደገችና እየተነሳች ነው እድገታችን ግን ለሌሎች ስጋት በሚሆን መልኩ ሳይሆን ተስፋን የሰነቀች ሰላማዊና ኃላፊነት የሚሰማት አፍሪቃዊት አገር በመሆን መልኩ ነው። ሁለቱ መሪዎች ካይሮ ላይ ነው ዛሬ ሐሙስ የጋራ ጋዜጣዊ መግለጫ የሰጡት። ወደ ተከታዩ ዜና እናልፋለን። ከሁለት ሺህ በላይ ከፍተኛ አመራር አባላትና ከ መቶ በላይ የአጋር ድርጅቶች ከፍተኛ አመራር አባላት የተሳተፉበት የህወሀት ጉባኤ ትናንት ምሽት ላይ ተጠናቋል። ሁለት ነጥቦች ያሉት የአቋም መግለጫም ተሰምቷል። አለም ፍስሐ ዝርዝሩን ይዟል። ለሰባት ቀናት ሲካሄድ የቆየው የህወሀት ከፍተኛ አመራሮች ኮንፈረንስ ትናንትና ሮብ ምሽት 11 ሰዓት ገደማ ተጠናቀዋል። በዚህ ኮንፈረንስ የህወሀት ማዕከላዊ ኮሚቴ ገምግሞ ባዘጋጀው ሰነድ ከፍተኛ አመራሩ በጥልቀት የዳሰሰው እንደሰነበተ ታውቀዋል። ከፍተኛ አመራሮች በአስር ቡድኖች ተደራጅተው የግምገማ ሰነዱን ለአራትና አምስት ቀናት ያህል በጥልቀት በማየት ቡድኖቹ የየራሳቸው የግምገማ ውጤት ለጠቅላላው የኮንፈረንስ ተሳታፊዎች አቅርበዋል። በዚህ ግምገማ የእህትና አጋር ድርጅቶች ተወካዮች የመሰላቸውን አስተያየት በመስጠት መሳተፋቸውን ታውቋል። ሁሉም የከፍተኛ አመራር ቡድኖች የገመገሙትን በማቅረብ የህወሀት ማዕከላዊ ኮሚቴ በተለይም የስራ አስፈጻሚ ኮሚቴ አባላት ያንዳንዳቸው በግል ተገምግመዋል። እንደ አምባሳደር ሲመስፍን አገላለጽ ራቆታቸው እስከወጡ ድረስ ለማየት ተችለዋል። በቀረበው ሰነድ በመረዳዳት ኮንፈረንስ ሲጠናቀቅ አምባሳደር ሲመስሉን ካሰሙት ንግግር ግምገማው ሙሉ በሙሉ ባይጠናቀቅም ሰባተኛው የህወሀት ኮንፈረንስ በድል በመጠናቀቁ እንኳን ደሳለን። ቀጥሎም ብጾት ዝፅበየና ዘሎ ዕማም ከቢድ ኣዝዩ ከብ እነዝተርሕየሉ ግዜ ኣይኮነን። ጓዶች የሚጠበቀን ስራ ከባድ ስራ ነው። እጅግ በጣም ከባድ ስራ። ዘና የምንልበት ጊዜ አይደለም። በቀናትና በወራት ይቅር ለዓመታትም ድህነት ሳንቀብር የኢትዮጵያ ብሔር ብሔረሰብና ህዝቦች እናቶች ደም ያነቡትና ተስፋ የቆረጡበት ሁኔታን ለውጠን የኢትዮጵያ ወጣት እኛ በፈጸምነው ጥፋት ምክንያት ወዴት እየሄደ መሆኑን ማየት ተስኖት የጥፋት መንገድ እየተጓዘ ነው። ለዚህ ካልመለስንና የአገር ተረካብ ሞተር ኃይል ሆኖ እንዲህ ሳና ደር ጸሀይ እንዳይጠልቅብን ሞረጥ አለብ ደከመን የሚባለው ውርጫ ሞረጥ አለብን ሞተር ኃይል ኮይኑ ተረካባይ ወለዶ ኮይኑ ክኸይድ ከይገበርና ፀሓይ ከይዓርበና ክንጎይለና እጽፉ ጉያ ደኸንኩ ዘይባሃለው ጉያ ህንጎይ ህንክእለለና በማለት ለወደፊቱ መደረግ ያለበት መልእክት አስተላልፈዋል። በመጨረሻ አስራ ሁለት ነጥቦችን የያዘ የአቋም መግለጫ በንባብ ተሰምቶ በሙሉ ድምፅ ተቀባይነት አግኝቶ ኮንፈረንሱ ተጠናቀዋል። ግምገማው ግን በየደረጃው ቀጣይ መሆኑን ታውቀዋል። አለም ፍስሐ ከመቀለ። ወደ ተከታዩ ዘገባ እናልፋለን። የአውሮፓ ባለፈው የአውሮፓ ዓመት የአፍሪካ ሀገሮች ግዙፍ ሊባሉ የሚችሉ የፖለቲካ ለውጦችን አይተዋል ሲል የሰብአዊ መብቶች ተሟጋቹ ቡድን ሁማን ራይትስ ዋች በአመታዊ ሪፖርቱ ጠቁመዋል። በአስርት ዓመታት ለሚቆጠር ረጅም ጊዜ ስልጣን ላይ የቆዩ መሪዎች ተሰናብተዋል ብለዋል ብሏል። ድርጅቱ ለውጦቹ ግን አሁንም በሲቪል ነፃነቶች ላይ የቀጠለውን ጭቆና አደብዝዘዋል ብሏል። ዘገባ ይኖረናል። በአፍሪካ ሀገሮች ተመድበው የሰሩ አርባ ስምንት የቀድሞ የዩናይትድ ስቴትስ አምባሳደሮች ፕሬዚደንት ዶናልድ ትራምፕ ስለ አፍሪካ ሀገሮች አሉ የተባለው ጸያፍ ቃል በጥልቅ አሳስቦናል በማለት ለዋይት ሀውስ ደብዳቤ ልከዋል። አምባሳደሮቹ በደብዳቤያቸው እኛ በአርባ ስምንት የአፍሪካ ሀገሮች ያገለገልን አምባሳደሮች እርስዎ ስለ አፍሪካ ሀገሮች በቅርቡ የተናገሩት ነገር በጥልቅ እንዳሳሰበን ከ54ቱ የአፍሪካ ሀገሮች ከአብዛኞቹ ጋር ያለን አጋርነት ትልቅ ቦታ ያለው መሆኑን ልንመሰክር እንፈልጋለን ብለዋል። እንደ አሜሪካ አምባሳደርነታችን አፍሪካ ያላትን የተለያየ የከበረ ባህላዊ ጸጋ፣ የሕዝቧን ድንቅ ጥንካሬና ደግነት ያስተዋልን ነን ብለዋል። አምባሳደሮቹ አስከትለውም ስለ አፍሪካና ስለ ዜጎቿ ያሉትን አስተያየት መልሰው እንደሚያጤኑ አፍሪካውያንና አፍሪካውያን አሜሪካውያን ለሀገራችንና ለታሪካችን ላበረከቱት እንዲሁም ለሚያበረክቱት ታላቅ አስተዋጽኦ ለዩናይትድ ስቴትስና አፍሪካ ዘላቂ ትስስር እውቅና ይሰጣሉ ብለን ተስፋ እናደርጋለን ሲሉ በደብዳቤያቸው አሳስበዋል። ፕሬዚዳንት ትራምፕ ባለፈው ሳምንት ሐሙስ እለት በዋይት ሀውስ ጽህፈት ቤታቸው ስለ ኢሚግሬሽን ጉዳይ በተካሄደ ስብሰባ ላይ ነው ከሄይቲ ከኤልሳልቫዶርና ከአፍሪካ የሚመጡት የሚመጡ ስደተኞችን ጸያፍ ቃል ተጠቅሞ ከቆሻሻ ሀገሮች የሚመጡ እንዳሉ የተዘገበው፣ ፕሬዝደንቱ ባለፈው እሁድ ለጋዜጠኞች በሰጡት ቃል እኔ ዘረኛ አይደለሁም፣ እንደኔ ከዘረኝነት የራቀ ሰው አናግራችሁም አታውቁም በማለት ማስተባበላቸው ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የሐሙስ ጥር 10 2010 ዓ ም ምሽት ፕሮግራም ነው። ክቡራትና ክቡራን የክርስትና እምነት ምዕመናን እንኳን ለዕለተ ከተራው አደረሳችሁ። አድማጮች አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተንበት ወደ መጽሔት ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱ አብይ ርዕስ ኢህአደግ የብሔራዊ መግባባቱን ስራ በሙሉ ልብ እንዲያከናውንና ከተቃዋሚ ኃይሎች ጋር በመሆን ለኢትዮጵያ እንደገና አዲስ ዘመን እንዲጀምር ሲሉ ትናንት ከእስር የተለቀቁት የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና ጥሪ ያሰሙ። ትናንት የሚደግፋቸው ህዝብ እያደረገላቸው የደስታ አቀባበል አዲስ የትግል መንፈስ እንዳሳደረባቸውም ተናግረዋል። መለስካቸው አማሃ ተጨማሪ አለው። አቃቤ ሕግ የመሠረተባቸው ክስ ተቋርጦ ትናንት ከእስር ቤት የተፈቱት የኦሮሞ ፌዴራልስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ዛሬ ለቪኦኤ በሰጡት ቃለ ምልልስ ኢትዮጵያ አዲስ ምዕራፍ፣ አዲስ ዘመን መጀመር አለባት አሉ። በእርሳቸው አባባል በእስር ቤት ሆነው ከመገናኛ ብዙሃን እንደተረዱት ከሆነ ሰሞኑን ኢህአዴግን የሚያዋቅሩት የአራቱ ድርጅቶች መሪዎች ስለ ብሔራዊ መግባባት የተናገሩትና ጠቅላይ አቃቢ ሕጉ በሳምንቱ መጀመሪያ የሰጡት መግለጫ በቅርጽም በይዘትም የሚጣጣሙ አይመስሉም ይላሉ። ስለሆነም ኢህአዴግ በትክክል ሊያደርግ የሚፈልገውን ለመረዳት ያስቸግራል። ሁለት ልብ ሆኖ ወደኋላው እያየ የሚሄድ ይመስላል ይላሉ። ቀጥለውም ጥሪ ለማድረግ ይፈልጋሉ። ብሔራዊ መግባባት ከሆነ ብሔራዊ መግባባት ነው። ስለዚህ የተወሰኑን ፈቶ የተወሰኑን ማስቀረቱ በግማሽ ልብ የሚንቀሳቀስ ይመስላል መንግስት። ስለዚህ ከዛ ወጥቶ በቁርጠኝነት ሀገሪቷን እና ህዝቦቿን ወደ ብሔራዊ ማግባባት መምራቱ ጥሩ ነው። ምናልባት እኔ ብዙ ጊዜ ጥሪ የሚያደርገው ሁላችንም ወደ መሀል መንገድ፣ መንግስትም የተቃዋሚ ኃይሎችም ወደ መሀል መንገድ መተን ይህንን ህዝብ መታደጉ በጣም በጣም ይፈለጋል። ከአንድ ትውልድ በላይ እኔም የተሳተፍኩበት ከንጉስ ዘመን ጀምሮ ላለፉት ሃምሳ ዓመታት የህዝብና ሀገር በዚህ የፖለቲካ ቀውስ ተጎድተዋል። ከሚፈለገው በላይ ደምተዋል፣ ተጎድተዋል። ስለዚህ ይህን የመከራ ምዕራፍ የመዝጋት ዘመን መጀመሩን ዓፄ ኃይለ ሥላሴ ጣሊያን ሲወጣ አዲስ ዘመን ብሎ እንደሰየሙ መንግስትም በነካ እጁ አዲስ ዘመን ለኢትዮጵያ ህዝብ ቢገፋበት ይህ ሀገርና ህዝብ መንግሥትም የኢህአዴግ መሪዎችም የሚጠቀሙ ይመስለኛል እና አዲስ ዘመን ማብሰራ አድርጎ ቢጠቀሙበት ይመኛለሁ። ዶክተር መረራ ጉዲና እንደሚሉት በፖለቲካ ተሳትፏቸው ምክንያት ታስረው ሲፈቱ ይህ የመጀመሪያ ጊዜያቸው አይደለም። በቀዳማዊ አጼ ኃይለ ሥላሴ ጊዜ ለአንድ ቀን፣ በደርግ ጊዜ ከሰባት ዓመታት ላላነሰ ጊዜ፣ አሁን በኢህአዴግ ዘመን ከአንድ ዓመት በላይ ለሆነ ጊዜ ታስረው የመፈቻ ምስክር ወረቀት እንደተቀበሉ በፈገግታ አጫውተውኛል። ቀደም ብለው በታሰሩባቸው ሁለቱ ስርዓቶች ከመፈቻ የምስክር ወረቀት ሌላ ያገኙት ነገር እንደሌለ አስታውሰው የትናንቱ ጨርሶ የተለየ ነበር ይላሉ። በብዙ ሺዎች የሚቆጠሩ ሰዎች ያልጠበኩኝ ሰዎቹ ነው የተቀበሉኝ። የ2007 ወይም 97 ምርጫ የሚመስል የህዝብ ሰልፍ ይመስላል እና ይሄ ሁሉ ሰው እንዴት ሰምቶ በዛ ፍጥነት እንደተሰበሰበ የአምቦ መስመር ሁሉ ትራፊክ አሸዋ ሜዳ የሚባል ከአዲስ አበባ ወጣ ያለ በአምቦ መስመር ያለ አካባቢ ነው የሚኖረው። ከአንድ ሰዓት በላይ ትራፊክ ተዘግቶ ነበር ሰው የተቀበለኝ። በኦሮሞ ባህል፣ በኢትዮጵያ ባህል፣ በአፍሪካ ባህልም ይሆናል ኮርማ በሬ ታርዶ ረድተብዬ ከዛ አንድ ሙኩት ረድተ ብዬ ነው የቤት የገባሁኝ። ስለዚህ ሁለቱ ዓለም በጣም ይለያያል ማለት ነው። እርስዎ የፖለቲካ ሕይወቱ አዲስ አይደለም ለኢትዮጵያ ሕዝብም ለእርስዎም ጉዳዩ አዲስ አይደለም እና እንግዲህ አሁን በፖለቲካ እንቅስቃሴዎች ተሳታፊ እንደነበሩ ከዚያም በላይ የፖለቲካ ድርጅትም በማደራጀት እስከዛሬም ሲመሩ ቆይተዋል። የወደፊት የፖለቲካ ሕይወቱን እንዴት ነው የሚገልጹት? እሱን እንግዲህ ሴት ቤት ሆኜ ብትጠይቀኝ ኖሮ ይቸግረኝ ነበር። ግን የትናንቱ የህዝብ ድጋፍ ሳይ አሁንም ቢሆን ለህዝብ ትግል አስተዋጽኦ ለማድረግ የሚችልና የሚገባኝ ሰው ሆኖ ታይቶኛል። ስለዚህ ለህዝብ መብት ለመታገል እስከተቻለ ድረስ በግሌ ተሳትፎን በተለያየ መንገድ ይቀጥላለሁ። ነገር ግን እንዴት እናድርግ፣ ምን እናድርግ፣ ምን እንስራ የሚለውን ከድርጅቱ አመራር ጋር ቁጭ ብለን የምንመክርበት ሰፊው መድረክ አባል የሆንበትም መድረክም ጋራ የምንመክርበት ይሆናል። በሚቀጥሉት ቀናትና ሳምንቶች ይህንን ምን እናድርግ የሚለውን የምንመክርበት ይመስለኛል። በግሌ ግን ከትናንቱ የህዝብ ድጋፍ ሳይሆን ጡረታ መውጫ ጊዜ ትንሽ የሚቀር ይመስላል። ጠቅላይ አቃቤ ሕጉ አቶ ጌታቸው አምባዬ ጥር ስድስት ቀን ሁለት ሺ አስር አመተ ምህረት በጽፈት ቤታቸው በሰጡት ጋዜጣዊ መግለጫ እንዳስታወቁት በፌዴራል ደረጃ አንድ መቶ አስራ አምስት ከደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት አራት መቶ አስራ ሶስት ተጠርጣሪዎች አቃቤ ሕግ የመሠረተባቸው ክስ እንዲቋረጥ ተደርጎ ትናንት ተፈተዋል። በሚቀጥሉት ሁለት ወራት ውስጥ ደግሞ ጉዳያቸው እየተጣራ ክሳቸው የሚቋረጥና በፍርድ በእስር ቤት የሚገኙ ታራሚዎችም እንደሚፈቱ አቶ ጌታቸው አምባዬ ተናግረዋል። ዶክተር መረራ ጉዲና ዛሬ ለቪኦኤ እንደገለጹት ከሆነ ከእርሳቸው በስተቀር በፖለቲካ አመራር ደረጃ የተፈታ እንደማያውቁ አስረድተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው፣ ለዘገባው። በነገራችን ላይ ትናንትና ከእስር የተፈቱ አምስት መቶ ሃያ ስምንት ኢትዮጵያውያን እንዲሁም ቤተሰቦቻቸው፣ ወዳጅ ዘመዶቻቸው ሁሉ እንኳን ደስ ያላችሁ እንላለን። ኢህአደግ ለ17 ቀናት ካካሄደው ግምገማ በኋላ ዘላቂ ሰላምን ለማስፈን ዜጎችን የምጣኔ ሀብቱ እድገት ተጠቃሚ ለማድረግ ያግዛሉ ያላቸውን እርምጃዎች መውሰድ መጀመሩን የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ማምሻውን ለቪኦኤ ገልጸዋል። ሚኒስትሩ ስፋት ባላቸው ጉዳዮች ላይ ነው ቃለ ምልልስ ያደረጉት። ቀጥሎ ቀንጨብ አድርገን እናሰማችሁ። ዶክተር ነገሪ ከ17 ቀን ውይይት በኋላ የጠለቀ ግምገማ ማድረጉን ግልጽ ግምገማ ማድረጉን ነው ኢህአደግ የተናገረው። ነገር ግን ወቃሾች የሚሉት መሰረታዊ ለውጥ አላመጣም፣ ጥገናዊ አካሄድ ነው ያሳየው። በተለይ ደግሞ እስረኞችን መፍታት የመሳሰሉና አሁን እርሱ የገለጹልኝ የዲሞክራሲ ግንባታውን ማጠናከር፣ የልማት ቀጣይነት ዜጎች ተጠቃሚ እንዲሆኑ ማድረግ፣ ሰብአዊ መብቶችን ማክበር በቃላት ደረጃ ሲባሉ የኖሩና አሁንም የተባሉ ናቸው። ነገር ግን በተግባር ደረጃ ሊወሰዱ የሚገባቸው ብለው ከሚያስቀምጧቸው ክንዋኔዎች መካከል ሙሰኞችና የአስተዳደር በደል ያደረሱ በሕግ እንዲጠየቁ ማድረግ፣ በመንግሥትም ሆነ በፓርቲ በገዢ ፓርቲ ደረጃ ያሉ ሰዎች ሰው የገደሉ ወይም እንዲገደል ትዕዛዝ የሰጡት ጭምር ሕግ ፊት እንዲቀርቡ ማድረግ፣ የምርጫ ኮሚሽን እንደገና እንዲዋቀር ማድረግ፣ የምርጫ ሕጉ እንደገና እንዲታይ ማድረግ፣ ሁሉንም አሳታፊ የሆነ የፖለቲካ ሥርዓት እንዲሰፍን ማድረግ፣ አፈናን ኢትዮጵያ ውስጥ ሕጋዊ አድርጓል የሚሏቸው እንደ ጸረ ሽብር ህግና የበጎ አድራጎት ድርጅቶች ህግ የመሳሰሉ እንዲሰረዙ የሚሉና ሌሎችም በርከት ያሉ ጥያቄዎችን ያነሳሉ እንዴት ነው መንግስትና ኢህአደግ እነዚህን ጥያቄዎች የሚመለከታቸው መሰረታዊ ለውጥ ከማምጣት አኳያ ኢህአደግ ነው ህገ መንግስቱን እየረገጠ ያለው ነው የሚሉት ኢህአደግ ለውጥ ያስፈልጋል ብሎ ከራሱ ከውስጡ ለውጥ እንደሚያስፈልግ በመወሰን ነው አሁን እየሰራ ያለው ለውጥ እንደሚያመጣም ደግሞ ተማምኖ በራሱ ብቻም ሳይሆን ደግሞ በህዝቡም ተማምኖ ነው አሁን ይሄንን ውሳኔ በማስተላለፍ ወደ ተግባር እየገባው ማለት ነው። ነገር ግን የተለያዩ አካላት የራሳቸውን ትንታኔ ይሰጣሉ። ያ ደግሞ ትንታኔውን የሚለያየው እንደምታውቀው የሚያዩበት መነጽርና የራሳቸውም ኦብጀክቲቭ ወይ ደግሞ የራሳቸውም አላማ ፍላጎት ሊሆን ይችላል። ነገር ግን ምናልባት ውሳኔው ከተሰጠ በኋላ በሳምንታት ውስጥ ሁሉንም ተግባር ማሳየት አለበት ብሎ የሚጠብቅ አካል ካለ ይሄ ከመጀመሪያው ስህተት ነው ማለት ነው። በማይገባ ሁኔታ መጠበቅ ነው። ይሄ የሚጠበቅ ተፈጥሯዊም አይደለም ማለት ነው። እነዚህ ጉዳዮች በሂደት የሚመለሱ አሉ፣ በአጭር ጊዜ ውስጥ የሚመለሱ አሉ እንዲሁም ደግሞ የመካከለኛ ጊዜ እቅድ፣ በረዥም ጊዜ እቅድ በማስቀመጥ ነው መንግስት ህዝብን አስተባብሮ የሚመልሳቸው ማለት ነው። ስለዚህ አንዳንዶቹ ቅድም እንደገለጽኩት የዲሞክራሲ ግንባታውን በተመለከተ ፓርቲው እንዲሁም ደግሞ መንግስት የሚጠበቅበትን ድርሻ ይወጣል። ነገር ግን የዲሞክራሲ ባህል ማሳደግ የሚቻለው ተፎካካሪ ፖለቲካ ፓርቲዎችን እንዲሁም ደግሞ የሲቪክ ማህበራት፣ አጠቃላይ የዲሞክራሲ ተቋማት እያንዳንዱ ድርሻውን መወጣት ሲችል ነው። ከሚዲያ እና ከኮሚኒኬሽን ተቋማት ጀምሮ የምሁራንም ጭምር ማለት ነው። ስለዚህ መንግስት ለነዚህ መሪ ስለሆነ መሪው ፓርቲ ለነዚህ ተግባራዊ መሆን በብቃት የምንጠበቅባቸውን የሚወጡ ሁኔታዎችን ማመቻቸትና ድርሻውን ለመወጣት ነው የወሰነው። ያንን ደግሞ በሂደት በተግባር እያሳየ ይቀጥላል ማለት ነው። ዶክተር ነገሪ አሁን የገለጹልኝን ነገሮች ተቃዋሚ ፓርቲዎችንም ሆኑ የኢህአደግ መንግስትም ቢሆን በጠላትነት ጭምር የፈረጃቸውን ፓርቲዎች ወይም ድርጅቶች ቢጠየቁ የሚሏቸው ነው። ስለ ሀገር ልማት፣ ስለ ሀገር እድገት፣ ስለ ሰብአዊ መብቶች መከበር እነዚህ የሁሉም ግብ ነው፣ የሁሉም ራዕይ ናቸው። እነዚህ ነገሮች ምናልባት የሐሳብ ልዩነቶች ሊኖሩ ይችላሉ እና ጥያቄው ምንድን ነው? እነዚህ እርምጃዎች ምናልባት ቅድም እርሶ እንደገለጹት ማምሻውን፣ ሌሊቱን፣ በሳምንት በሁለት ሳምንት መፈጸም ያለባቸው ላይሆኑ ይችላሉ። ነገር ግን ኢህአደግ ላለፉት 26 ዓመታት ስልጣን ላይ ቆይቷል። ህዝቡም በቅርብ እንዳየነው በጣም ብዙ ቅሬታዎችን ሲያሰማ ቆይቷል። ከዚህ ግምገማ በኋላ ግን ተጨባጭ እርምጃዎችን መሠረታዊ እርምጃዎችን ይፈልጋል። በስም የተጠቀሱ እርምጃዎችን ይፈልጋል። ጥቅል ከሆኑ እና ብዥታን ሊፈጥሩ ከሚችሉ አገላለጾች ውጭ ማለት ነው። ከዛ በተረፈ ሰሞኑን እስረኞች ሲለቀቁ እንደ መመዘኛ ከቀረቡት ነጥቦች መካከል አንደኛው በዚህ ስርዓት ተጠቃሚ የሆኑ ዜጎች መንግስትና ድርጅት መስራት የሚገባውን ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና ዓላማ ተነሳስተው እና ሰለባ የሆኑ የሚል መመዘኛ እንደ እነሱን ነፃ ለማውጫነት ተቀምጧል። እንግዲህ ተቃውሞ ማለት ይሄ ነው። መንግሥትና ድርጅት መሥራት የሚገባውን ባለመሥራቱ ሰው ከተነሳ ለምን በሌሎች ኃይሎች ይሳበባል? ለምን ሰለባ ነው ተብሎ ይገመታል? ኑሮዬ አልተስማማኝም ለምንድን ነው ተብሎ የማይታሰበው? ይሄንን እነዚህን ሰዎች በዚህ ምክንያት ማሰር የፖለቲካ እስረኛ ማድረግ አይደለም ወይ? ዶክተር ነገሪ በመግለጫው የተመለከቱት ሁሉ አሁን ከስብሰባው በኋላ መሪው ድርጅት ያደረገው ወደ መንግስት በማምጣት ክልሎች ባለቤት እንዲሆኑና ክልሎች መስራት ያለባቸውን የክልል መስተዳደሮች ከአሁን ጀምሮ ለሕዝቡ ጥያቄያቸውን ለመመለስ ትኩረት ሰጥቶ እንዲሰሩ እያንዳንዱ የተወሰነው ጉዳይ ባለቤት እንዲያገኝ ተደርጓል። በፌዴራል መንግስት ደረጃ የሚሰሩትም እንደዛው ባለቤት እንዲያገኝ ተደርጎ ቅድሚያ ተሰጥቶ የተመለከቱት ሁሉ በተግባር የሚታዩበት ሁኔታ ነው የሚኖረው። ያም ደግሞ ሊሆን የሚችለው በህዝቡ ተሳትፎ ነው። ስለዚህ ወጣቶቻችን፣ ሴቶች፣ በአጠቃላይ ዜጎቻችን የሚመለከታቸውን ከመንግስት ጋር በመሆን እነዚህ ውሳኔዎች የተቀመጡት አቅጣጫዎች ተግባራዊ እንዲሆኑ መንግስትን አብሮ ከመስራትም አኳያ ማስገደድ መቻል አለባቸው ነው የምንለው። ይሄ ዝም ብሎ ባዶ ተስፋ እንዳልሆነ መታወቅ አለበት። ነገር ግን ደግሞ መንግስትና መሪው ፓርቲ የሁሉም ችግር ባለቤት ወይ ደግሞ ችግር ፈጣሪ ሁሉንም ችግር ደግሞ መፍትሄ የሚሰጥ አድርጎ መቁጠርም ደግሞ ትክክል አይደለም። የሀገር ባለቤት አጠቃላይ ህዝቡ ኢትዮጵያውያን ናቸው። አሁን መንግስት አደራ ተሰጥቶት ህዝብን እየመራ ነው ያለው። ያለ ህዝብ ደግሞ የትኛውን መልካም ነገር ሊመጣ አይችልም። ይሄንን በመገንዘብ ከህዝብ ጋር ይሰራል ማለት ነው። መጨረሻ ላይ ላነሳኸው ጥያቄ በሌሎች ኃይሎች ተፋሎ የተባለ ሁሉንም አያጠቃልልም። ይሄ የለም ብለን መደምደም አንችልም። ሁሉም ግን በዚህ ምክንያት ወይ ደግሞ በሌሎች ኃይሎች ተታሎ ወንጀል ሰርቷል ብሎ መንግስት የተመደበበት ጊዜ አልነበረም። እንዲያውም በአሁኑ ጊዜ መሪውም ፓርቲ በአጠቃላይ መንግስት እያለ ያለው አብዛኛውን ችግር ዜጎቻችን የሚያነሱትን ጥያቄዎች፣ ለምሳሌ ወጣቶቻችን የገቡበት አንዳንድ ድርጊቶች ምክንያት እንዲሁም ደግሞ ዜጎቻችን ሲያነሱት የነበረው ቅሬታ መንግስት ባለቤት ነው። መንግስት የችግሩ መልሱ መንግስት ጋር ነው ብሎ ተቀብሎታል ማለት ነው ያ ማለት በሌላ እያሳበበ ያሳበበ አይደለም ነገር ግን ደግሞ በኢትዮጵያ ፖለቲካ ጉዳይ ያገባናል የሚሉ አካላት የሚችሉትን ወይ ደግሞ ያዋጣናል ይህንን መንግስት መቀየር ያስችላናል ብሎ የሚሉትን ሁሉ እየተጠቀሙ ግለሰቦችን አላታልሉም ብሎ መደምደም ደግሞ አይቻልም እነሱም የሚጠቀሙበት አካላት አላቸው ስለዚህ አሁን ሌሎች ላይ ማሳበብ መንግስት በራሱ መሪ ስለሆነ ችግሮችን መፍታት መቻል ነበረበት የህዝብን ጥያቄ በአግባቡ መፍታት ነበረበት መልካም መስተዳደር እንዲሰፍን ከመንግስት ነው የሚጠበቀው ስለዚህ ኃላፊነቱን መንግስት ራሱ በመውሰድ ለመፍትሄውም ደግሞ ግንባር ቀደም በመሆን ህዝቡን አስተባብሮ መስራት አለብኝ ብሎ የወሰነ መንግስት እንደሆነ ነው የምንረዳው ይለቀቃሉ የተባሉ ሰዎችን አስመልክቶ ከተለቀቁ በኋላ በይቅርታ ነው የሚለቀቁት። እንግዲህ ብዙ ጊዜ የሚታየው እንደዚህ አይነት ነገር እንደ ችሮታ ነው፣ እንደ መንግስት ወደ ሰፊነት ተደርጎ ነው የሚታየው። ለመሆኑ ከተለቀቁ በኋላ ለማካካሻ የሚታሰብ ነገር አለ እንዴ? የተገደሉ ሰዎች አሉ፣ በሰልፎች ላይ እየተሳተፉ ጉዳት የደረሰባቸው ቤተሰቦች አሉ። ግምት ውስጥ ገብቷል? የነሱ ጉዳይ አንደኛ፣ የተለቀቁ ሰዎችን ምናልባት ከመንግሥት ወደ ሰፊነት ጋር እያያዛ ላልከው ክሬዲቱ የሚሰጠው ለህዝቡ ነው። መንግስት ያለ ህዝብ ምን ትርጉም የለውም። ስለዚህ ህዝቡን በማዳመጥ ለህዝቡ ክብር በመስጠት ህዝቡ ለሚያነሳቸው ጥያቄዎች ያንን ጥያቄ አዳምጦ ህዝቡን በማክበር ነው መንግስትም ውሳኔዎችን የሚወስነው እንዲፈቱም የሚያደርገው። ስለዚህ ማዕከል የሚሆነው የህዝብ ፍላጎት ነው። በአጠቃላይ ምናልባት ለወደፊት የሚታይ ይሆናል ሰው ህይወት የጠፋበት የተለያዩ ጉዳቶች የደረሱበት ሁኔታ ውስጥ ሊኖሩ ይችላሉ። ያንን እንዴት ይታያል የሚለውን ዛሬ ላይ ሆንን መጠንባይ አይቻልም። ምናልባት እንግዲህ በዛ ውይይት ላይ ተነስቶ ይሆናል። ከዚህ ጋር የተለያዩ ጉዳዮችን ሊኖሩ ሊሆኑ ስለሚችሉ ከተማዊ መብቶች ዚህ ጋር ታይዞም የምነሱ ጉዳዮች ሊሆኑ ስለሚችሉ እነዚህ ዝርዝር ጉዳዮች ያው በቆይታ ውስጥ የምናያቸው ሊሆን ይችላል። ነገር ግን የማይነሱ ናቸው ወይ ደግሞ እነዚህ ጉዳዮች ምንም ትኩረት የሚሹ አይደሉም ብለ መደምደም አንችልም ራ አስፈላጊ ጉዳዮች እና መሰጠት እንዳለበት ነው የምንረዳው ማለት ነው። ከዶክተር ነገሪ ሌንጮ ጋር ያደረግነው ቃለምልልስ አላበቃም። ስፋት ባላቸው ጉዳዮች ላይ ተወያይተናል። በዌብሳይትና በፌስቡክ ገጻችን ላይ ሙሉውን ቃለምልልስ ማግኘት ይቻላል። በሌሎችም ዝግጅቶች እንመለሳለን። በነገራችን ላይ ቀደም ሲል የኢትዮጵያን ባለስልጣናት ሳናገኝ ስንቀር እንዳላገኘናቸው ስንገልጽ ቆይተናል። ዛሬ ደግሞ ዶክተር ነገሪ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ይህንን ቃለምልልስ ከቮይስ ኦፍ ከአሜሪካ ድምፅ ጋር ያደረጉት ከስብሰባ እያረፈዱ ነበርና ለዚህም ማመስገን እፈልጋለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የዕለቱን አብይ ርዕስ ዘገባ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በኢትዮጵያ የመቻቻል ባህል ላይ ያተኮረ የፊልም ውድድር ማዘጋጀቱን አስታውቋል። የእኛ ኢትዮጵያ በሚል ርዕስ ዘንድሮ የሚካሄደው የአጭር ፊልም ውድድር በኢትዮጵያ በግልጽ የመወያየትና ልዩነቶችና አለመግባባቶችን በመቻቻል ለማለፍ የሚያስችሉ ማህበራዊ እሴቶች ላይ ያተኮረ እንደሚሆን ኤምባሲው አስታውቋል። ሄኖክ ሰማእግዜር ዝርዝሩን ይዟል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በየዓመቱ የሚያካሂደው የአጭር ፊልም ውድድር ኢትዮጵያውያን ድምፅ እንዲያገኙ፣ ድምፃቸውን እንዲያሰሙ፣ ማህበራዊ ምጣኔ ሀብታዊና ፖለቲካዊ ጉዳዮቻቸውን በውይይት እንዲፈቱ ያለመ መሆኑን የኤምባሲው የሕዝብ ግንኙነት ኃላፊ ኒክ ባርኔት ገልጸዋል። ከዚህ ቀደም በተካሄዱ ውድድሮች የሴቶችና የአካል ጉዳተኞች መብት ላይ ያተኮሩ ታሪኮች አትኩሮት ሲያገኙ፣ ዘንድሮ የእኛ ኢትዮጵያ በሚል ርዕስ ብዝኃነት አብሮነትና መቻቻል ጎልተዋል። በዚህ ዓመት የእኛ ኢትዮጵያ የሚለውን ርዕስ የመረጥንበት ምክንያት በሀገሪቱ ውስጥ ሲከናወኑ ከቆዩ ክስተቶች ጋር በተያያዘ ከተለያዩ የኢትዮጵያ ዜጎች ጋር በማኅበራዊ ድረገጾችና በአካልም እየተገናኘን ስንወያይ ቆይተናል። በተደጋጋሚ በሚደረጉ ውይይቶች እንደተረዳ ነው፣ ውይይቱ እኛ እና እነርሱ በሚሉ ቃላት ላይ ያተኮረ ነው። እኛ የሚሉት እነማንን እንደሆነ፣ እነርሱ የሚሉት የትኛዎቹን እንደሆነ ማብላላት አያስፈልግም። ጭብጡ ግን አንዳንድ ሰዎች ከሌሎቹ የተለዩ እንደሆኑ ማሰብ፣ ስለ ሌሎቹ ቡድኖች አሉታዊ መረጃ ማሰራጨት፣ አንዱን ቡድን ከሌላው ማስቀደምና የመሳሰሉ ሁኔታዎች በእጅጉ ስላሳሰቡን ነው። The United States goal is to support የዩናይትድ ስቴትስ ዓላማ የኢትዮጵያን ልማት እንዲያብብ፣ ዲሞክራሲያዊ ስርዓት እንዲገነባ፣ የሁሉም ድምፅ የሚሰማበት አስተዳደር እንዲዳብር፣ ሰላምና መረጋጋት እንዲኖርና መከፋፈል እንዳይፈጠር ነው። ኢትዮጵያ ለዘመናት የዘለቀ ልዩነትን የማክበርና ብዝሃነትን የመቀበል ባህል እናከብራለን። ሀገሪቱ የባህል ልዩነቶቿን የምታስተናግድበት ባህል ዳብሮና አትኩሮት ተሰጥቶት መመልከት እንሻለን። የዩናይትድ ስቴትስ መንግስት ያዘጋጀው ውድድር ውድድር የሶስት ደቂቃ ፊልሞች የሚስተናገዱበት ሲሆን ከአንደኛ እስከ ሶስተኛ ደረጃ ያላቸው በደረጃ ከሰማኒያ ሺ ብር ሁለተኛ ደግሞ ሀምሳ ሺና ሶስተኛ የሚወጡት ሰላሳ ሺ ብር የሚሸለሙበት ነው። የጋዜጠኞች መብት ተሟጋች ድርጅቶች የመናገር ነጻነት ማህደሯን ክፉኛ የሚነቅፋት ኢትዮጵያ ውስጥ የኛ ኢትዮጵያ የፊልም ውድድር ላይ ጉዳዩን በግልጽ ለመወያየት የሚያስችሉ ስራዎች እንዲቀርቡ የሚፈቅድ የመገናኛ ብዙሀን ነጻነትና የፖለቲካ ፈቃድ አለወይ። ለኒክ ባርኔት ያቀረብኩት ጥያቄ ነው። የውድድሩ ዓላማ ኢትዮጵያውያን በጋራ ጉዳዮቻቸው ላይ ውይይት እንዲያካሂዱ ለማበረታታት መሆኑን ገልጸው ተሳታፊዎቹ በተለያየ መልኩ ትርጉምና የራሳቸውን እይታ የሚያስቀምጡበት መሆኑን አስረድተዋል። የተለያዩ ትርጓሜዎች ሊሰጡ የሚችልና የሚነገሩትም ታሪኮች እንዲሁ ባለብዙ ዘርፍ ሊሆኑ ይችላሉ። ጉዳዩ የኢትዮጵያ ማኅበረሰብ ባሕሪያትን፣ ባህሎችና የወደፊት እጣ ፈንታን የሚመረምሩ ሐሳቦች የሚቀርብበት ይሆናል። የማንነትና ብዝሃነት ውይይት በዩናይትድ ስቴትስ ለረጅም ጊዜ እየተነጋገርንበት ያለ ጉዳይ ነው። እነዚህ ውይይቶች ችግሮቻችንን ለመፍታት በር የሚከፍቱ ናቸው የሚል እምነት አለን። የዩናይትድ ስቴትስ ኤምባሲ የአጭር ውድድር ላይ የሚቀርቡ ስራዎች በሚቀጥለው አንድ ወር እንደ አውሮፓውያን ዘመን አቆጣጠር ፌብሩዋሪ 18 2018 ውስጥ ተጠናቀው መግባት ይጠበቅባቸዋል። አመሰግናለሁ ሄኖክ ለዘገባው። ወደ ተከታዩ ዘገባ እናልፋለን። የአፍሪካ ሀገሮች በአውሮፓ የዘመን አቆጣጠር በ2017 ግዙፍ ሊባሉ የሚችሉ የፖለቲካ ለውጦችን አይተዋል። በአስርት ዓመታት ለሚቆጠር ረጅም ጊዜ ስልጣን ላይ የቆዩ መሪዎች ተሰናብተዋል። ለውጦቹ ግን አሁንም በሲቪል ነጻነቶች ላይ የቀጠለውን ጭቆና አደብዝዘዋል ብሏል የሰብአዊ መብቶች ተሟጋቹ ድርጅት ሁማን ራይትስ ዋች በዓመታዊ ሪፖርቱ። አኒታ ፓወል ከጆሐንስበርግ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። በዓለማችን የሰብአዊ መብቶች አያያዝን በተመለከተ አዲስ ይፋ የተደረገው የሁማን ራይትስ ዋች ዓመታዊ ሪፖርት በአብዛኛው የመብቶች ረገጣ የሚካሄደው በአፍሪካ ብቻ እንዳልሆነ ያሳያል። የመብት ተሟጋቹ ድርጅት በዩናይትድ ስቴትስ፣ በሩሲያና በቻይና አለመቻቻልን የሚገፋ አደገኛ ሲል የጠራው የመሪዎቹ አካሄድ ይበልጥ አሳሳቢ እንደሆነ ይገልጻል። የሁማን ራይትስ ዋች የፕሮግራም ምክትል ዳይሬክተር ባባቱምዴ ኦሉግቦጂ ይህ ስለ ተባለ ግን ድርጅታቸው ትኩረቱን ከአፍሪካ ላይ ያነሳል ማለት እንዳልሆነ ያስረዳሉ። ያለ ፍላጎታቸው በኃይል የተደፈሩ ሴቶች፣ ህይወታቸውን ያጡ ሰዎች፣ በሕገ ወጥ መንገድ የታሰሩና የተመረመሩ፣ ስለ ሰሜን ኮሪያ የኒውክለር ጦርነት፣ ስለ ሀዋይና ሌሎች ስፍራዎች ስላሉ ችግሮች አይደለም የሚያስቡት። የሚያስቡት የእኔ መንግስት መብቶችን የማክበር ኃላፊነት አለበት ወይም መንግሥቴ እነዚህ የማይገፈፉ ህጋዊና መሠረታዊ የሰብአዊ መብቶች የመከበራቸውን የማረጋገጥ ኃላፊነት አለበት ብለው ነው። ኦልግቦጅና ረዳቶቻቸው በምዕራብ አፍሪካ ደም አፋሳሹ የቦኮ ሐራም አሸባሪ እንቅስቃሴ፣ በካሜሩን በእንግሊዝኛ ቋንቋ ተናጋሪ ህዳጣን ማኅበረሰቦች ላይ እየተካሄደ ያለው ጭቆና፣ በኮንጎ ዲሞክራሲያዊ ሪፑብሊክ የተፈጠረው ሁከት በሰብአዊ መብቶች ላይ ስለጋረጧቸው ስጋቶችም በስፋት ዘግበዋል። በዓመታዊ የሁመን ራይትስ ዋች ሪፖርት ላይ በምስራቅ አፍሪካም በኢትዮጵያና ታንዛኒያ የመንግሥታቱን ተቃዋሚዎች እንቅስቃሴ ለመጨፍለቅ ስለ ተወሰዱ የኃይል እርምጃዎች በሪፖርቱ አካተዋል። በኬንያም ከምርጫው ጋር በተያያዘ የተቀሰቀሰውን ሁከትና በደቡብ ሱዳን ስለ ቀጠለው ጦርነትም ሲዘግቡ በሰብአዊ መብቶች ላይ የደቀኑትን ስጋት ዘርዝረዋል። ጥናቱን የሚያደርጉት የድርጅቱ ሠራተኞች በሌላ በኩልም በጋናና በአንጎላ በጣም ለብዙ ዓመታት ሥልጣን ላይ የቆዩ መሪዎች ገለል ማለታቸውንና የነጻነት ብሩህ ተስፋ ቀስ በቀስ እየተመለሰ መሆኑንም አልዘነጉም። ኦልግቦጂ በዚሁ ዓመታዊ የሁማን ራይትስ ዋች ሪፖርት ላይ እንዳሉት ዚምባብዌን አስመልክቶ ግን የመብት ተሟጋጅ ቡድኖች አስተያየት ከመስጠት መቆጠቡን የመረጡ ይመስላል። ጦር ሰራዊቱ ለሰላሳ ሰባት ዓመታት ሥልጣን ላይ የቆዩትን ሮበርት ሙጋቤን በኃይል ያስወገዳቸው ከሁለት ወራት በፊት እንደነበረ አይዘነጋም። ሙጋቤን የተኳቸውም ለብዙ ዓመታት በምክትል ፕሬዝደንትነት ያገለገሉት ኤመርሰን ምናናጓ ናቸው። አሁንም ኦሉግቦጂ ብዙም ለውጥ አልተደረገም፣ ዚምባብዌ ውስጥ ይልቅስ ሙጋቤ በኃይል ተገፍተው ከሥልጣን ወረዱ የሚለው ጉዳይ ነገሮችን አትበስብሶ ቆይቷል። ሁኔታዎች ከተረጋጉ በኋላ ግን ከሙጋቤ በቅር ሥልጣን ላይ የነበሩት ሁሉ እንዳሉ አሉ። ስለዚህ ለውጥ አልተደረገም ማለት ነው። ሕገ መንግሥቱ ውስጥ አሁንም አጋጅ ሕጎች አሉ። ሐሳብን በነጻነት መግለጥን የተመለከቱ ጉዳዮችም አሉ። ፕሬሱ ነጻ አይደለም። ህዝቡ በተቃውሞ ሰልፍ መውጣት እንደተከለከለ ነው። ታዲያ ምኑ ላይ ነው ለውጡ? የአፍሪካ መንግስታት፣ አሁን በዓለማችን እየታየ ባለው አንዳንድ የታላላቅ ሀገሮች መሪዎች አነታራኪ ጥያቄዎች ሳቢያ ጫናው የቀለለላቸው ቢመስላቸውም፣ ሁመን ራይትስ ዋች ግን ምንጊዜም የሰብአዊ መብቶች አያያዛቸውን ይከታተላል ሲሉ የድርጅቱ ምክትል የፕሮግራም ዳይሬክተር ባባቱንዴ ኦሉግ ቦጂ ተናግረዋል። የሰጡት የታንዜንያ መንግስት ወደ ሊቢያ ሊያመራ በግሪክ ባለስልጣኖች የተያዘ የታንዜኒያ ባንዲራ ያውለበልብ የነበረ ፈንጆች የጫነ መርከብ ምዝገባ ሰረዘ። ሌላ ሌሎች በምስራቅ አፍሪቃዊቱ ሀገር የተመዘገቡ መርከቦች ካሉ በቅርብ እንደሚከታተልም የሀገሪቱ መንግስት አስታውቋል የአሜሪካ ድምጽ ሬዲዮ ዘጋቢ መሐመድ ዩሱፍ ሀሊድ አቡበከር ከዳሬ ሰላም የላከውን አክሎ ከናይሮቢ ያስተላለም መሐመድ ዩሱፍ ሀሊድ አቡበከር ከዳሬ ሰላም የላከውን አክሎ ከናይሮቢ ያስተላለፈውን ዘገባ አዳነች ፍስሃዬ ታቀርባለች የታንዛኒያ ምክትል ፕሬዚደንት ሳሚያ ሐሰን በፕሬዚዳንታዊ ቤተ መንግስት ለጋዜጠኞች በሰጡት መግለጫ መንግስታቸው የመርከቡን ፈቃድ እንደሚሰርዝ ገልጸዋል። መርከቡ ፈንጂዎች በማመላለስ ተግባር የተሰማራ መሆኑ ታውቋል። አንድ ሌላ መርከብ ደግሞ የኮካይን ጭነት ሲያጓጉዝ ተይዟል። የእነዚህን መርከቦች የስራ ፍቃድ የምንሰርዝበት የመጀመሪያ እርምጃ እየወሰድን ነው። ለፍርድ ለመቅረብ እንዲችሉ ባንዲራችንን ከመርከቦቻቸው እንዲያወርዱ እየጠየቅን ነው። ፈንጂዎች የጫኖ መርከብ በግሪስ ባለስልጣኖች የተጠለፈው ባለፈው ሳምንት ነው። ጭነቱ ወደ ጅቡቲ ሲያመራ እንደነበር ሰነዶቹ አመልክተዋል። ይሁንና የግሪስ ተቆጣጣሪዎች ጭነቱ ወደ ሊቢያ ያመራ እንደነበረ ለማወቅ መቻላቸውን ዘገባዎች ጠቁመዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከስድስት ዓመታት በፊት ወደ ሊቢያ መሳሪያ እንዳይገባ የሚያግድ ማዕቀብ ጥሏል። ከሶስት ዓመታት በፊት አንድ ሌላ የታንዜኒያን ባንዴራ የሚያውለበልብ መርከብ በካሪቢያን ተጠልፏል። የጭነቱ መርከብ 1.6 ቶን የኮኬን ጭነት ተገኝቶበታል። ካአሁን ወዲያ የምስራቅ አፍሪካዊቱ ሀገር መርከቦች ኢላማ እንደሚሆኑ የባህር ጉዳይ ጠቢብ ጁልስ ሁንጉላ አስገንዝበዋል። በታንዛኒያም ሆነ በሌሎች አገሮች መርከቦችን የማስመዝገብ ችግር የለም። አያያዙ ካማረ የሚያዋጣ የንግድ ስራ ነው። አሁን ግን የታንዛኒያን ባንዲራ የሚያውለበልቡ መርከቦች ኢላማ ስለሚሆኑ ታንዛኒያ እንዲህ አይነቱን የንግድ ሥራ ላታገኝ ነው። መርከቦቹን በመቆጣጠር በኩል አስፈላጊው ማድረጉ የባህር ጉዳይ አገልግሎቶች ፈንታ ነው። መንግስት በሀገሪቱ ስም የሚመዘገቡትን መርከቦች በጥብቅ እንደሚከታተል የታንዛኒያ ምክትል ፕሬዚደንት ሳሚ ሐሰን ገልጸዋል። ህጎቻችንን በአዲስ መልክ ለማየት ወስነናል። አንዳንዶቹ ሰዎች በሀገራቸው ካሉት ጥብቅ ህጎች እየሸሹ ናቸው። ወደ ሀገራችን እየመጡ የሚመዘገቡትን መርከቦች ለይተን ለመያዝ እንድንችል ህጎቻችንን በአዲስ መልክ በማየት ለማጠንከር ወስነናል። በሰሜን ኮሪያ ላይ የተጣለውን የመሳሪያ ማዕቀብ በመጣስ ክስ በተባበሩት መንግስታት ድርጅት እየተመረመሩ ካሉት ሰባት ሀገሮች መካከል ታንዛኒያ ትገኝባቸዋለች። ዩናይትድ ስቴትስ፣ ታንዛኒያ እና ሌሎች አራት ሀገሮች የሰሜን ኮሪያ መርከቦች በስማቸው እንዳይመዘገቡ ለማቆም ጫና እያደረገችባቸው ነው። ሶስት ሰዓት ከ39 ደቂቃ ነው። አዲስ አበባ ላይ አሁን ዝግጅታችንን እየተከታተላችሁ ያላችሁት በ19 እና በ25 ሜትር ባንድ እንዲሁም ናይል ሳት ላይ ቪኦኤ 24 ላይ ነው። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። እንዲሁም በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን። ከዚህ ቀጥሎ ከአስተያየቶቻችሁ ጥቂቱን እናሰማል። ሚዲያዎች እንደነሱ አራት ሆይ አቶ ጌታቸው አምባዬ የፖለቲካ እስረኛ የለብንም እያሉ አሁንም በተደጋጋሚ እየተናገሩ ነው። እነ እስክንድር ደስታ፣ እነ አንዱዓለም አራጌ፣ እነ በቀለ ገርባ፣ እነ አንዳርጋቸው ጽጌ በምን ነው የታሰሩት? ባንክ ሲዘርፉ ወይንም በሴት ተይዘው ነው? የፖለቲካ እስረኞች ማለት እነሱ ናቸው። እንዲያውም እነሱም ቢፈቱ እንዲያውም የበለጠ በውጭውም ታማኝ በሀገር ቤትም ታማኝ በተቃዋሚዎችም ጥሩ መረጃ የሚሆናቸው እንደነዚህ ያሉ ከባድ እስር የተፈረደባቸውን ሰዎች እንጂ አስራ ስምንት አመት እድሜ ልክ ይፍታህ የተባለው እድሜ ልክ የተባለውን እንኳን ሳይፈቱ የፖለቲካ እስረኛ የለብንም የሚሉት ዘጠና ሰባት እንደ እንዳሉት የስምንት አመት ልጅ ሲገደል ባንክ ሲዘርፍ ነው እንደተባለው፣ በጣም ያሳዝናል። ቪኦኤዎች ስለ ኢትዮጵያ እስረኞች የፖለቲካ እስረኞች አ የለንም ሲሉ እኒህ ሰዎች ጣር አሳርቀው ነው የተያዙት። ምንድን ነው ለመሆኑ የፖለቲካ እስረኛ? እኔ ሰዎች እኮ ፖለቲካ የሚረዱ አይመስለኝም። ፖለቲካ እኮ ከእናንተ ጋር የእናንተ ስልጣን ትክክል አለ አገዛዛቸው ትክክል አለ ብሎ መናገር ፖለቲካ ነው። አድሎን መቃወም ፖለቲካ ነው እና እኔ ህዋቶች የፖለቲካን ትርጉም እየተረዱት አይመስለኝም። እና አስረጂ ሰው ያስፈልጋቸዋል። እነሱ ካመኑ እውነት ነው ብሎ ያስባል ማለት ነው። በጣም ይዘገንን ነው። በእንዲህ አይነት ሰዎች አገር መመራቷ። እኔ በእኔ ግምት በዓለም ኢትዮጵያ ትልቅነቷ በምንድን ነው? ንጹሐንን በማሰር ነው? በዓለም ውስጥ ንጹህን ሰው ገርፈው አኮላሽተው የማይሆን አድርገው ነው ይህ ሁሉ ግፍ የሚፈጽሙት። እና በእውነት ያሳዝናል። ሙስና ትላላችሁ፣ በኤፈርት ታካብታላችሁ። እስኪ ቁጭ ብላችሁ አስቡ። ነገ ምንድን ነው ነው? ሰው እኮ እያያችሁ ነው። ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በኢሜል ነው እኔም ልከው ካላችሁ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ላኩልን ኮምፒውተር ላይ ነኝ አለዎት ካላችሁ ዝግጅታችን ይቀጥላል። የምናስተናግዳችሁ ቆንጂት ታይና እኔም ሶሎሞን አባተንን። ክቡራትና ክቡራን አብራችሁን እስከ ምሽቱ አራት ሰዓት ቆዩ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ፣ የዌብና የማህበራዊ መገናኛ ፕሮዲውሰር አበባየው ገበያው ነች። ወደ ተከታዩ ዝግጅት እናልፋለን። ባህልና ማህበረሰብ ባህልና ማህበረሰብ በአውሮፓውያኑ አዲስ ዓመት መግቢያ በንግድ ፈጠራና የጥበብ ባለሙያ የሆኑ ሴቶችን በተለይ ባሳተፈ እዚህ ዋሽንግተን ዲሲ ውስጥ በተካሄደ ልዩ የጥበብ መድረክ ጥበባዊ ስራዎቿን ካቀረበች ባለሙያ ጋር የተጀመረ ቃለ ምልልስ ሁለተኛ ክፍል ይዞ ቀርቧል። እሙ ጌታቸው ትባላለች። ድሮ ድሮ ስራ ስራዬን እንጂ አርቲስት የሚለው መጠሪያ ያስፈራኝ ነበር፣ የምትለዋ እሙ አሁን ግን ፈተናዬና ጥረቴ የሙሉ ጊዜ ስራዬ ባደረግኩት ሙያ ነፍስ የሚዘራና እኔንም የሚያስደስተኝ ጥበባዊ ስራ መስራት ነው ትላለች። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት ውይይቱ በተገታበት ጥያቄ አስታውሶ ይንደረደራል አሉላ በሴቶች የተሰሩ የጥበብ ስራዎች የሚተዋወቁበት ለየት ያለ አጋጣሚ ውስጥ ከተመረጡ ስራዎች በከተማይቱ በሚገኝ የባቡር መናኸሪያ መግቢያ ላይ ተመርጠው በትልቁ ሰሌዳ ከወጡ ስራዎች ውስጥ አንዱ ያንቺ ሆኗል። እንዴት ተመረጥሽ? የትኛው ስራሽ ተመረጠ? በሚቀጥለው ውይይታችን የምንነጥቀው ሀሳብ ይሆናል። እሙ እንግዲህ ባለፈው ሳምንት በዚህ መልኩ ነበር የቋጨ ነው። በቅድሚያ ያን የመመልከት ድል አልነበራቸው። እስኪ እናስተዋወቅ። በምስል እዚህ ላይ የአንቺ ሥራዎች የተካተቱበት ማስታወቂያ ነው የምንመለከተው እና በአጭሩ እሱን ተነጋግረን ጥበብ ነክ ወደ ሆኑ ሌሎች ሀሳቦች እንሻገራለን። በመጀመሪያ አመሰግናለሁ እንደገና ለዚህ ኢንተርቪው ስለጋበዝከኝ። ምንድን ነው የሆነው? አራት የባቡር ጣቢያ ውስጥ የተሰቀሉ ስትልቅ ስሎች ናቸው የእኔ ቻይና ታውን የሚባል በቀን ሀያ አምስት ሺህ ሰው በላይ የሚመላለስበት የባቡር ጣቢያ ነው ተብሎ ነው የተነገረ። እዛ ውስጥ ከተመረጥኩት ውስጥ የእኔ ፕሮዳክት ስካርፍ ነው። ሌሎች ሴቶች አሉ፣ በሜካፕ በልብስ ይሄ ግሪን የሆነ የጥፍር ቀለም ናቹራል ከሆኑ ባለፈው ሳምንት ስታስረጅን ነበር ከተፈጥሮ ኬሚካል ሳይገባባቸው የተሰሩ የሴቶች መዋቢያዎች እና አልባሳት፣ ያንቺን የአንገት ልብስ ዲዛይን የተለየ ስራሽን ጨምሮ። በዛ ላይ ደግሞ ቪገኖች ይሏቸዋል። ምንም አይነት የእንስሳት ተዋጽኦ ሳይነካው እነሱ ያሉበት ነው። ትልቁ አድ እዛ ላይ ቱ ሶስቱ ሞዴሎች የእኛ ስካርፍ ለብሰዋል። ዲዛይንስ ባይ እሙ ተብሎ ነው የሚጠሩት ስካርፎቹ። ስም ስም አላቸው። የመጀመሪያው ትንሿ ስካርፍ አንተነስ ኮሌክሽን ይባላል። ሁለተኛው ስካርፍ ያደረገችው መሀል ላይ የምትታየው በጥቁር ሰማያዊና በመስቀሉ ጎላ ብሎ የምታየው ስካርፍ የጀጎል ኮሌክሽን ይባላል። ሶስተኛው ደግሞ ኢደን ኮሌክሽን በስተቀኝ በኩል ቁጭ ያለችው የደቡብ ኢትዮጵያ የአልባሳት ቀለምን ይመስላል እሱ። ሶስቱ ኮሌክሽኖች ናቸው እዛ ላይ የሚታዩት። በትልቁ በግዙፍ ቢልቦርድ ተነስተው የተሳለው ምስል ላይ ያሉ ሞዴሎች የአንቺ ዲዛይን ስራዎች የሆኑት አልባሳት እንመለከታለን። እሙ አሁንም ከአላማው ጋር እናዛምድ። ሴት የጥበብ ሰዎች ናቸው የተመረጣችሁት። ከዛ ውስጥ የተወሰናችሁት ተመርጦ ነው። ቅድም እንደ ገለችልን በአራት የባቡር ጣቢያዎች ስራዎቻችሁ የታዩት። ይሄ ብዙ ጊዜ የሚደረግም የተለመደም አይደለም። የተለየ ትኩረትም ተሰጥቶታል። በአዲስ ዓመት መግቢያ ላይ ነው የተሰራው። እስኪ ንገሪን ምክንያቱን። ባለፈው ሳምንት ሴት የጥበብ ሰዎች አንድ ላይ የተሰባስባችሁ የሰራችሁትን ስራ የሚያሳይ ለእይታ የቀረበበትን ሁኔታ አስረድተሽናል። ይሄስ ምንድን ነው አላማው? የተያያዘ ነው። በአጭሩ ንገሪንና ወደ ሌሎች ሀሳቦች እንነጥቃለን። እነዚህ ሜትሮ ባቡር የተደረጉት አሁን እኔ የተሳተፍኩበት የራሱ ቲም አለው እና የኛ ፊልም ኖዋር የሚል ነው እና ይሄ ምንድን ነው የሚያደርገው? ለእኛ ለአርቲስቶቹ ካደረገው በላይ ለተመልካቹ ምን ያደርገዋል? ተመልካቹን ከአርቲስቱ ጋር ያስተዋውቀዋል። ይህንን መድረክ ማግኘት ማለት በቀላል የሚወሰድ መድረክ አይደለም። በቀን ሀያ አምስት ሺህ ሰው በዛ በኩል ባለፈ ከዛ አንድ ፐርሰንቱ እንኳን ተመለከተው ብለን ብንል ከዛ ደግሞ አንድ ፐርሰንቱ መጥቶ ማን ነው ይሄ ካምፓኒ ብሎ አይቶ ኦንላይን መግዛት የሚፈልግ በነበረ የነበረን ሱቅ በዛ ሰዓት ላይ መጥቶ ታሪካችንን ለመስማት ስራችንም ለማየት የተሰጠ እድል ነው እና የተሰጠው ደግሞ ለሴቶች ተብሎ ነው። በሴትነት ኦርጋናይዜሽን ለሚሰጠው ትኩረት ለሴቶች ስራዎች የሚሰጥ የተለየ ትኩረት፣ አዎ በጣም የተለየ ትኩረት ላይ ያንን መካፈል ማለት ነው እና እንደ ሴትም እንደ አርቲስትም እንደ ሁሉም ነው ስሜቱ ለየት ያለ ነው። መልካም የተለየ ትኩረት የተሰጠው ስራችሁ በእርግጥም የሚገባ መሆኑን አሳይታችኋል። እሙ፣ በቀደመው ውይይታችንም አሁንም ደግመሽ በምታስረጅበት ወቅት ታሪክን ስለ መናገር ትገልጫለሽ። ይሄ በተለያዩ የጥበብ ዘርፎች የሚታይ መጽሐፍ ይሁን፣ የፊልም ስራ ይሁን፣ እንዲህ በእጅ ተሰርተው ወይም በዲዛይን ተሰርተው የሚቀርቡ ስራዎች ይሁኑ ማንኛውም የጥበብ ስራ ውስጥ ሊሆን ይችላል። ጥበቡ ከሚታይበት ውበት ባሻገር የሚነገር ታሪክ ስለመኖሩ ሰዎች ታሪካቸውን የሚናገሩበት መድረክ፣ አደባባይ፣ መንገድ፣ ዘይቤ ተደርጎ ይወሰዳል። እስኪ ስለዛ ያለሽን ስሜት በገጣሚነት ከዚህ ቀደም በተወያየንበት ጊዜም መሰል ስሜት አንጸባርቀሻልና በስራዎችሽ ልታሳይ ስለፈለግሽው ታሪክ ንገሪን። እግረ መንገድሽንም የሚነገር ታሪክ በብዙዎች ልብ ውስጥ አለ፣ ግን አንዳንዶች ህይወት ይዘሩበታል አንዳንዶች ያሳልፈው ለተደራሲው፣ ለአንባቢው በጥበብ ስራም የወጣ ከሆነ ለአድናቂውና ለተመልካቹ ያበቁታል ይባላል። እስኪ ንገሪን ያንችን ስሜት። ለእኔ በእጅ መፍጠር ማለት በውስጥ ያሉትን ብዙ ቦታዎችን ያነጋግራል። ለሰው ስራችን ለምን ታሪክ መኖር አለበት? ይህንን አክቹዋሊ ከተማርኳቸው ትልቁ ትምህርት አንዱ ነው። እነዚህ በሶስት ወር ውስጥ ሄድኩበት። ይሄ የነበርኩበት ሸንፈታል የሚባለው ግሩፕ የሴቶቹ ግሩፕ ያስተማሩኝ ትምህርት ነው። አሁን ለም እንዴት ነው ብትለኝ ሁሉ ሰው አብሻቀሜ ሰርቶም በለው፣ ጁለሬም ሰርቶ በለው፣ ጽሁፍም ጽፎ በለው፣ ሊታይ ሊወደድ ሊቀላ ይችላል ግን ከሰው ጋራ እኔ ለምሳሌ በአካባቢ የህብረተሰቡ ነው ኔ ያደረገኝ እርግጥ ለብዙ አመት ደክም ያለው ለብዙ ጸሎት ብዙ ለቅሶ ብዙ ማጣት ብዙ መረበሽ የነበረበት ጀርኒ ነው ቀላል አልነበረም ግን መጨረሻ ላይ ደግሞ የሰው ያንተን ጥንካሬና የስራውን ጥራት እያወቀ ጠና የሚያደርግ ጊዜ ነው ይህ ሲሆን ታሪኬን መናገር ኢምፖርታንት መስሎት አይቶኝ አያውቅም ለምን እንደምሰራ ምክንያቶቹ ምንድን ናቸው? እና እነዚህ ልጆች ጋር ጆይን በማድረግ ያስተማሩኝ፣ ከተማርኳቸው አንደኛው ክፍል ምንድን ነው? ማንም ሰው የማንንም ዕቃ ለመግዛት ማንነቱን ማወቅ አለበት። ዝም ብሎ ኮንሱመር ምንድን ነው? የመግዛት ብቻ ሀቢት ያለው ሰው ነው። ዝም ብሎ ፊት እያደረገ እንደ ሸቀጥ ዝም ብሎ መገብየት ብቻ ሳይሆን አብሮት የሚመጣውን ሴትም ይፈልጋል። ነው ምትይ? አዎ በጣም ኢምፖርታንት ነው። በጣም እና በጣም የታገልኩበት ነበር እና የመጀመሪያ ፕሮግራሙ አስር ቀን ፕሮግራም አዘጋጅተሽ የማታች ሰዎች ጋር ብዙ ታሪክ መናገር አለ እና እነዚህን ስራዎች ተጀመርኩባቸው ጊዜ ጀምሮት ለእኔ በህይወት ውስጥ የተለያዩ ከባድ ከባድ የሆኑ ጊዜዎች ያሳለፍ፣ እነዛ ጊዜዎችን ያሳለፍኳቸው ሁሉ ጊዜ የሰላምም እረፍትም ህክምናም የሚሰጠኝ ወደ እጄ ስመለስ ነው ወይ ስጽፍ ነው ወይስ ቆፍር ነው ወይስ ሰፋ ነው። እና ይህ ሁሉ ደግሞ ከየት መጣ? ዝም ብሎ የመጣ ነገር አይደለም። ራሱ አርቲስት ብሎ ለራሱ እሱን እንደ ስም እንደ ክብር ለመውሰድ በጣም ከባድ ነው። ቢኮዝ ወስቱ የሚያስተምር አርቲስት ብለ ደፋይን ለማድረግ ማነ እነዚህ እነዚህ እነዚህ እነዚህ ተገቢ ዲግሪዎች አስፈላጊ ናቸው። ያንን ለመባል ከህብረተሰባችን ደግሞ ከመጣ ደግሞ አርቲስት ማለት ሆቢሽ ነው ይሉኛል እንጂ ስንት ቀዳዳ እንደደፈነ እንደፈለግኩት ሆኜ እናትንም አባትንም ለማስታወ ጊዜ እጄ ላይ እየሰጠኝ ስጦታ ነው። በጥበብ ስራሽ አንቺ በምትሰሪያቸው ስራዎች ቤተሰብ እየረዳሽ ሙሉ ጊዜሽን ከቤተሰብ ጋር እያሳለፍሽ መስራት መቻልሽን ነው የምንነግሪው ነው። አዎ መስራት መቻል ሆነና ደግሞ ለእኔ እዛ ይህንን ታሪክ ስትናገረው ድረስ እነዚህ እነዚህ ነገር ውስጤ እንደነበሩ አላውቅም ነበረ። ዝም ብዬ አይደለም ምሰራው፣ ዝም ብዬ አይደለም የምሰራው ብለሽናል። እስኪ ከትልቁ ዓላማ ከትልቁ የህይወት ግብ ጋር እናዛምደው። በህይወትሽ ለማድረግ ለመሆን ከምታስቢው ጋራ ያ የሚነገር ታሪክ ስለ ራስሽ፣ ስለመጣሽበት ባህል፣ ስለ አስተዳደግሽ፣ ስለ ቤተሰብሽ እንዲሁም ስለ ዓለም ያለሽንም ማመለካከት ጭምር በጥበብ ስራዎች ውስጥ ማንጸባረቅ አለና እስኪ ከእሙ ፍላጎት ከእሙ ፈቃድና ምኞት ጋር አዛምጀለን። እንደሰማችሁት የአሉላና የሙቤታቸው ቆይታ አላበቃም። በሚቀጥለው ሳምንት በዚሁ ጊዜ ታገኟቸዋላችሁ። ለዛሬው እንግዳችንን እሞጌታቸውን እናመሰግናለን። ዝግጅታችን ይቀጥላል። የፕሬዝደንት ዶናልድ ትራምፕ የዋይት ሀውስ አመት ፕሬዚደንት ዶናልድ ትራምፕ ስልጣን ላይ ከመቀመጣቸው በፊት ከበርካታ መገናኛ ብዙሃን ጋር ይጋጩ፣ ስለ እርሳቸውም የሐሰት ዜና እንደሚዘግቡ በመግለጽ ሥራዎቻቸውን ሲያጥላሉና በጥፋተኝነት ሲከሷቸው እንደነበር ይታወቃል። የቅርብ ጊዜ ኢላማ የተደረገው ደግሞ ዘ ዋል ስትሪት ጆርናል ጋዜጣ ነበር። ጋዜጣው ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ወዳጅነት አላቸው ወይም ሊኖራቸው ይችል እንደሆነ በመዘገቡ ነው። ፕሬዚደንቱ ሥልጣን የያዙበትን አንደኛ ዓመት በዚህ ሳምንት ነው የሚያገባድዱት። ለነገሩ ነገ ልክ የአንድ ዓመታቸው ፍጻሜ ይሆናል። ከነገ ወዲያ ሥራቸውን የጀመሩበት አንደኛ ዓመት ይሆናል ማለት ነው። ሁለተኛውን ዓመት ይጀምራሉ። የሐሰት ዜና ሽልማት ብለው የሚጠሉትን በመስጠት እንደሆነ ታውቋል። ይህ ፕሬዚደንቱ በጋዜጠኞች ላይ የሚሰጡት አስተያየት አሜሪካውያን በዜናና ዜና አቅራቢዎች ላይ ያላቸውን አመኔታና ልዩነት የሚያሰፋ እንደሆነ ተመልክቷል። ይልቁንም የፕሬስ ነፃነት በሌለባቸው አገሮች ላይም የማይናቅ ተጽዕኖ ማሳደሩ ተገልጿል። ከዋይት ሃውስ ፒተር ሃይንላይን ያጠናቀረው ዘገባ አለ አዲሱ አበባ ያቀርበዋል። አገራችን ውስጥ ያለው ክፍፍል ምንጩ ምንና ከየት እንደሆነ ማወቅ ከፈለጋችሁ ከእነዚህ የሐሰት ወሬ ከሚያቀርቡና ከክፉ ዜና አውታሮች ሌላ ወዴትም መሄድ የለባችሁም። ያንንም አድርገው እውነትን ከመንገር ይልቅ ለደረጃቸው አስተያየት ያገኛሉ። ፕሬዚዳንት ዶናልድ ትራምፕ አንድ የማይስማሙበት ወይም የማይወዱት ዘገባ ከወጣ ወዲያው ነው መልስ የሚሰጡት፣ የቁጣና የነቀፋ ወይም የትችት መልስ የሐሰት ዜና ፌክ ኒውስ የሚለውን የተለመደ ሐረግ ሥልጣን ከያዙ ጀምሮ በሚያቀርቡት ትዊት፣ በሚያደርጉት ቃለ ምልልስ ወይም የንግግር መድረክ ላይ ከ180 በላይ ተጠቅመውበታል። ፕሬዚዳንት ትራምፕ የሚከተሉት አካሄድ የሚያሳድረው ተጽዕኖ መኖሩን ለፕሬስ ነጻነት የሚታገሉ ይስማሙበታል። የአሜሪካው የፕሬስ ኢንስቲትዩቱ ቶም ሮዘንቴል አንዱ ናቸው። ትራምፕ ትዊት ማድረግ ያስደስታቸዋል። የተለመዱትና የሚዘወተሩት የዜና ተቋማት ደግሞ ያን ለቀም ያደርጉና ይዘግቡበታል፣ ይተቹበታል፣ ይጽፉበታል፣ በአጭሩ ያስፋፉታል። አሁን እርሳቸውን አገዘፏቸው ማለት ነው። እነዚህ መገናኛ አውታሮች ደግሞ እኮ ትራምፕ ሲከሷቸውና ሲያጣጥሏቸው የነበሩት ናቸው። ዞሮ ዞሮ እንግዲህ ከትራምፕ አስተያየት ጋር የማይስማሙት ዜና አውታሮች በተዘዋዋሪ መንገድ ትራምፕን አቀረቧቸው፣ አስተያየቶቻቸውን አራገቡላቸው ማለት ነው። ተአማኒነታቸው ጥያቄ ውስጥ የገባባቸው መገናኛ አውታሮች ግን አንድ ለየት ያለ አካሄድ ጀምረዋል። ለምሳሌ እንደ ሲኤንኤን አፕል ራሳቸውን የሚከላከሉባቸው ዘዴዎች መሆኑ ነው። አምባገነንና ፈላጭ ቆራጭ መሪዎች የትራምፕን አካሄድ ይወዱታል ይላሉ፣ ለፕሬስ ነጻነት የሚታገሉ ወገኖች። አንዱ በእንግሊዝኛዋ ምህፃረ ቃል ሲፒጄ የተባለው ለጋዜጠኞች መብት መከበር የቆመው ድርጅት ነው። ኮርትኒ ራድሽ ጋዜጠኞችን ለማሳቀልና ስራዎቻቸውን ውድቅ ለማድረግ የራሳቸውን አፋኝነት፣ አምባገነንነትና ጨቋኝነት ለማስተባበል እንደ ሩሲያ፣ ቻይና፣ ፊሊፒንስና ግብጽ የመሳሰሉ ሀገሮች የሐሰት ዜና የሚለውን ሀረግ አዘውትረው ሲጠቀሙ እናያለን። ቻይና በተለይ አያችሁ፣ እኛ ሁሌ የምንለው ሀቅ በመጨረሻ ለዩናይትድ ስቴትስም ተገለጠላት፣ የመገናኛ ብዙሃን ችግር ፈጣሪነትም ዛሬ ገባት ትላለች። በመላው ዓለም ማየት ወይም መስማት የምንፈልገው ግን ይህን አይደለም። የቻይናው የኢንተርኔት አስተዳደር ምክትል ሚኒስትር ሬን ዣንሊያንግ በቅርቡ አገራቸው በኢንተርኔት ነጻነት የመጨረሻዋ መሆኗ የተገለጸበትን ዜና የሐሰት ዜና ፌክ ኒውስ ሲሉ ፈርጀውታል። እንደ ዩናይትድ ስቴትስና አውሮፓ የመሳሰሉ አገሮች እንኳ ዜናውን በጋራ እየተወያዩበት ነው። የሐሰት ዜና እንዲሁም ተባራሪና ያልተረጋገጠ ወሬ ችግር የፈጠረ ነው። ሁላችንም ላይ ችግር እየፈጠሩ ነውና በምን ሁኔታ ልንቋቋም እንችላለን ነው ነገሩ። እየተስፋፋ ነው። የሶሪያዋ ፕሬዚዳንት በሽር አልአሳድ ወታደራዊ እስር ቤቶች ውስጥ ስለተፈጸሙ ግድያዎች ይፋ የሆኑ የሰብዓዊ መብት ዘገባዎችን ዘመኑ የሐሰት ወሬ የሚናፈስበት ዘመን ሆኗል በማለት ክሱን ውድቅ ለማድረግ ሞክረዋል። ከታይላንድ ፕራያንት ቻን ኦቻ እስከ ካምቦዲያው ሁንሼን እና የማሌዥያው ጠቅላይ ሚኒስትር ናጂብ ራዛክ ድረስ ያሉ አምባገነን መሪዎች ስለ ፌክ ኒውስ ስለ ሐሰት ዜና ብዙ ብለዋል። ሲንጋፖር በአዲሱ ዓመት የሐሰት ዜና ሕግ ልታወጣ ነው ተብሎም ተነግሯል። ይህ ሁኔታ ሲሰማ ስራቸው ትክክልና ተቀባይነት ያለው የሚመስላቸውን የእነዚህን መሪዎች ልብ አሳብጧል። ለዚህ ስራቸው ዋጋ የሚከፍሉበትም አይመስላቸውም። ከድንበር የለሽ ጋዜጠኞች ቡድን ማርጓ ኢወን ናቸው። ፕሬዚዳንት ዶናልድ ትራምፕ ቁጥራቸው ቀላል የማይባል ፈላጭ ቆራጭና አምባገነን መሪዎችን በቤተ መንግሥታቸው ተቀብለው አስተናግደዋል። የእስረኛ መዓት ወህኒ ቤቷ በማጎር ቀዳሚ የሆነችውን የቱርክን ፕሬዝዳንት ሪሴፕ ታይብ ኤርዶዋን ወዳጅና ጓደኛ ብለው አሞካሽተዋቸዋል። እንደ አውሮፓ አቆጣጠር በ2017 ወህኒ የገቡ ጋዜጠኞች ቁጥር ከመቼውም ጊዜ የበለጠ አሻቅቦ የሚገኝበትን ሁኔታ እንደያዙ መሆኑ ነው። እንግዲህ ፕሬዝዳንት ትራምፕ ሁለተኛውን ዓመት የሥልጣን ዘመናቸውን እየጀመሩ ክቡራትና ክቡራን አድማጮች ዝግጅታችን እንግዲህ ወደ መጠናቀቁ ነው። ለከተራው በዓል ታቦት ይዛችሁ በየውጭው ለምታድሩ ሁሉ የሙቀቱ መጠን አዲስ አበባ አሁን 15 ዲግሪ ሴልሽየስ ነው። ሌሊቱን ግን እስከ 9 ዲግሪ ሴልሽየስ ድረስ ይወርዳል። በጣም ይቀዘቅዛል። በአንዳንድ አካባቢዎች እንደውም ከዜሮ በታች እስከ 1 ማይነስ ዋን ዲግሪ ሴልሽየስ ድረስ ሊወርድ ይችላል። ስለዚህ ጥንቃቄ የሚፈልግ ነው። ሌሎቹን ከኢትዮሜት ዶት ኢትዮ ኢቲ ማግኘት ይቻላል። ዋሽንግተን ዲሲ እና አካባቢዋ ደግሞ አሁን 39 ዲግሪ ሴልሽስ ነው። ሌሊቱን ግን ወደ 25 ዲግሪ ሴልሽስ ይወርዳል። በጣም ይበርዳል። እዚህም የተከበራችሁ አድማጮች በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንኳን አደረሳችሁ እያልን የምንሰናበታችሁ እንኳን አደረሳችሁ ቆንጂት ታዬና፣ እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ነገ በተለመደው ሰዓት እንገናኛለን። በሰላም ደሩ ከጥምቀት ዝማሬ ጋር እንተዋችሁ።